ኢትዮጵያ ያለውን የክትባት ሽፋን በማስፋት ላይ ባለመውና ዛሬ በተጀመረው የአፍሪካ ክትባት ሳምንት ዜጎች ሁሉ ተሳታፊ እንዲሆኑ ፕሬዝደንት ሙላቱ ተሾመ ጥሪ አቀረቡ። ፕሬዚዳንቱ ትላንት በብሔራዊ ቤተ መንግስት የሰጡትን መግለጫ የተከታተለው እስክንድር ፍሬው ዘገባ ልኮልናል። ቀጥሎ ይቀርባል። የኢትዮጵያ ፌዴራላዊ ዴሞክራሲያዊ ሪፐብሊክ ፕሬዝዳንት ዶክተር ሙላቱ ተሾመ ይህንን ጥሪ ያቀረቡት ትናንት በብሔራዊ ቤተ መንግስት በሰጡት መግለጫ ነው። ኢትዮጵያ ክትባትን በማዳረስ ረገድ ያላትን ቁርጠኝነት የገለጹት ፕሬዝዳንቱ፣ ጤናማ ሕጻናት የበለጠ ጊዜ በትምህርት ቤት ማሳለፍ ይችላሉ ብለዋል። ክትባት የበሽታን ጫና እንደሚቀንስና ለሕክምና የሚወጣን ገንዘብም እንደሚቆጥብ አስገንዝበዋል። እናም ዛሬ በተጀመረው የአፍሪካ የክትባት ሳምንት ሁሉም ኢትዮጵያውያን ተሳታፊ እንዲሆኑ በትናንቱ መግለጫቸው ሁሉም ዜጎች በመላ ኢትዮጵያ ያለውን የክትባት ሽፋን በማሳደግ ላይ ባለመው በዚህ እጅግ ጠቃሚ የክትባት ሳምንት ተሳታፊ እንዲሆኑ ጥሪዬን አቀርባለሁ። ፕሬዝዳንት ሙላቱ በዚሁ መግለጫ በድሀ ሀገራት ክትባትን ለማዳረስ የሚሰራውን ጋቪ አሊያንስ እንቅስቃሴ ለመደገፍም ቃል ገብተዋል። የጋቪ አሊያንስ ምክትል ዋና ስራ አስፈጻሚ ሄለን ኢቫንስ ባወጡት መግለጫ ፕሬዝዳንቱ ይህንን አላማ በመደገፋቸው ተደስተናል ሲሉ ተናግረዋል። በኢትዮጵያ የሚገኙ ህጻናትም በጋቪ ከሚደገፉ ክትባቶች እየተጠቀሙ ነው ብለዋል። የሀገሪቱን የጤና ስርዓት ለማሻሻልና የክትባት ሽፋንን ለማሳደግ ከኢትዮጵያ መንግስት ጋር እየሰሩ መሆኑን ገልጸዋል። እንደ አውሮፓውያን አቆጣጠር ከ2000 ዓ ም ጀምሮም ለኢትዮጵያ ብቻ የ720 ሚሊዮን ዶላር ድጋፍ ማድረጋቸውን ጠቅሰዋል። ለአሜሪካ ድምፅ ሬዲዮ እስክንድር ፍሬው ከአዲስ አበባ።